በደቡብ ክልል በአማረው ልዩ ወረዳ ትናንት ሌሊት በታጣቂዎች ተፈጽሟል የተባለው ጥቃት የደረሰው በልዩ ወረዳው በሚገኙ ሶስት ቀበሌያት ውስጥ ነው። ደርባ፣ ጉመሬ እና ቢፍቴ በተባሉ ቀበሌያት የታጠቁ ቡድኖች በድንገት በፈጸሙት ጥቃት በሰውና በንብረት ላይ ከደረሰው ጉዳት በተጨማሪ በርካታ ነዋሪዎች ከመንደራቸው መፈናቀላቸው ተገልጿል። የደርባ ቀበሌ አርሶ አደርነኝ ያሉ አንድ አባት ትናንት በቀበሌው ተፈጽሟል ያሉትን ጥቃት ለዶቼ ቬሌ ዲ ደብሊው ገልጸዋል። ተስፋ ገብተው ያው በተወሰኑ ሰዎች ላይ ጉዳት አድርሰዋሉ። ሁለት ሰው ሞቷል። ቤት ሙሉ የነበረውን ንብረት ደግሞ ቆርቆሮ ቤት እንዳለ ወስደው ቆርቆሮውን እንዳለ በጥይት እና በጦሪ በተሰዌ አውድመዋሉ። ገዛን ሶስትን ቤት አቃጥለዋሉ። ንብረት ኢንሰት፣ ቡና፣ በቆሎ የመሳሰሉትን ማንጎን፣ አፍካዶን እንዳለ ጤፍንም ጭምር ማሳ ውስጥ የነበረውንም ጭምር በአሁኑ ወቅት ታጣቂዎቹ ተጨማሪ ጥቃት ሊፈጽሙ ይችላሉ በሚል ስጋት እሳቸውን ጨምሮ በቀበሌው የተለያዩ መንደሮች የሚገኙ ነዋሪዎች አካባቢውን እየለቀቁ መውጣታቸውን አርሶ አደሩ ተናግረዋል። የትናንቱን ጥቃት ተከትሎ በቀበሌያቱ ውጥረት መንገሱን የገለጹት የአማሮ ልዩ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ተወካይ አቶ አማራክሊሉም ባለፉት ሁለት ቀናት ብቻ ከስድስት ሺህ በላይ ሰዎች ተፈናቅለዋል ብለዋል። በትላንትና በደረሰ ጥቃት ሰዎቹ ከቤት ንብረታቸው እየተፈናቀሉ ነው ያሉት በተለይ ከደርባ መነላ ሲጦ ቆሶ የሚባል ሁለቱ መንደር ነዋሪዎች ተፈናቅለዋል፣ ሙሉ በሙሉ ከዛ በተጨማሪ ከጉሙር የሚባል ጎረቤት ቀበሌ ላይ፣ ከአፋሶ የሚባል ቀበሌ፣ ከአፋሶ ቀበሌ ሙሉ በሙሉ ከዛ መንደሬ ላይ ሰው ተጨማሪ የተፈናቀለበት ሁኔታዎችም አሉ። ከዛ በተቸገር ዜጎ የሚባል ቦታ አለ፣ ከቲፋቴ ቀበሌ አሁንም ከደርባ ቀጣይ ቀበሌ ነው። ስለዚህ ከሶስቱም ቀበሌያት አሁን ሰው ወደኋላ እየሸሸ ነው ያለ ያለው ተፈናቃዮች ቁጥርም በግምት ከስድስት ሺ ይበልጣሉ። ከሶስቱም ቀበሌያት አካባቢ የለቀቁ ሰዎች ቁጥር በደቡብ ክልል አማረው ልዩ ወረዳ ካለፉት ሶስት አመታት ወዲህ የታጠቁ በሚባሉ ኃይሎች በነዋሪዎች ላይ ተደጋጋሚ ጥቃቶችን እየፈጸሙ እንደሚገኙ ይታወቃል። የልዩ ወረዳ ባለስልጣናት ጥቃቱን እያደረሱ የሚገኙት ኃይሎች ከአጎራባች የኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ታጣቂዎች ናቸው ሲሉ በተደጋጋሚ እየገለጹ ይገኛሉ። የደቡብ እና የኦሮሚያ ክልላዊ መንግስት ባለስልጣናት በሁለቱ አዋሳኝ ድንበሮች ላይ ይንቀሳቀሳሉ የሚባሉትን ታጣቂዎች በጋራ ለመከላከል ተደጋጋሚ መግለጫዎችን መስጠታቸውን የሚጠቅሱት የልዩ ወረዳው የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ተወካይ አቶ አክሊሉም ይህ ግን እስካሁን ተግባራዊ አልሆነም ብለዋል። ጥቃቱን እናስቆማለን የሚል በንግግር ደረጃ አለን፣ ግን በተግባር ጥቃቱን ማስቆም አልቻለም። ግጭቱ ቀስ በቀስ ወደ ጦርነቱ ነው የተቀየረው። ዶቼ ቬሌ ዲደብሊው በጉዳዩ ላይ የደቡብና የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊዎችን ለማነጋገር ያደረገው ሙከራም ኃላፊዎቹ የስልክ ጥሪ ባለማንሳታቸው ሊሳካ አልቻለም። በአማሮ ልዩ ወረዳ ካለፉት ሶስት ዓመታት ወዲህ በታጣቂዎች በተፈጸሙ ጥቃቶች የተፈናቀሉ ከ50 ሺህ በላይ ነዋሪዎች በአሁኑ ወቅት ኑሯቸውን በጊዜያዊ የሸራ ፕላስቲክ ውስጥ እየገፉ እንደሚገኙ ከልዩ ወረዳው መስተዳድር የተገኘው መረጃ ያመለክታል። ለዶይቼ ቬለ ዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም